የባህል መድረክ ሰርጉ በቀን የወፍጮ ቤት ሰራተኛ፣ በምሽት ሸማኔ ነው። ማህደር ባነሳችው ፎቶግራፍ ቅንድቦቹ፣ የአይኑ ሽፋሽፍቶች በዱቄት ብናኝ ተሸፍነዋል። ከግንባሩ፣ ከጉንጩና ከአፍንጫው ላይ ደቃቅ ዱቄት ይታያል። ጭንቅላቱ ላይ ጨርቅ ጣል አድርጓል። ሰርጉ እንግዲህ አንድ የአውራምባ ማህበረሰብ ውስጥ የሚኖር አንድ ወጣት ሰው ነው። የማህደር የካሜራ ሌንስ ላይ ትኩረት ያደረጉት የሰርጉ አይኖች የሚመለከታቸውን ይሰረስራሉ። ድፍረስ ብለው እምባያዘሉ የሚመስሉት የሰርጉ አይኖች ስለ ህይወቱ የሚጠቁሙት ነገር አለ። ይህ የሰርጉ ፎቶግራፍ ማህደር ኃይለ ስላሴ ለ15 ቀናት በአውራምባ ቆይታዋ ካነሳቻቸው መካከል ይገኝበታል። አውራምባ ማህበረሰብን ዶክመንት ለማድረግ ወደ 15 ቀን አካባቢ ተቀምጬ ነበረ። ስለዚህ ከዛ ጋር ተያይዞ የማህበረሰቡን አኗኗ ዶክመንት በማድረግበት ወቅት ሰርጉ ደግሞ በወፍጮ ቤት ውስጥ እየሰራ ስለነበረ፣ ያ ወፍጮ ቤቱንና አሰራራቸውን ለማሳየት እሱን ተጠቅሜ ከዛ እሱን የወፍጮ ቤቱን ስቶሪ ለመናገር አንስቼዋለሁ። የ29 ዓመቷ ማህደር ኃይለ ስላሴ በኢትዮጵያ በፍጥነት በመስፋፋት ላይ በሚገኘው የፎቶግራፍ ሙያ ተቀባይነት ካገኙ ባለሙያዎች መካከል አንዷ ናት። በስራዋ እንደ ሴቶች፣ ህጻናትና እናቶች ያሉ ማህበረሰቦችን የተመለከቱ ርዕሰ ጉዳዮች ላይ ታተኩራለች። ገንዘብ ለማግኘትና የቀን ተቀን ኑሮ ለመኖር ኢንተሬስትድ የሆንኩበት ነገር ጋር ትንሽ የተገናኘ ነገሩ ስራዎች እሰራለሁ። ከዛ ውስጥ እንግዲህ አንዱ ናን ፕሮፊት ኦርጋናይዜሽኖች ለትርፍ የማይንቀሳቀሱ ኢትዮጵያ ውስጥ የሚሰሩ ድርጅቶች፣ ለተለያዩ ድርጅቶች እሰራለሁ በተለያዩ ርዕሰ ጉዳዮች ላይ ማለት ነው። ለምሳሌ ሴቶች ሊሆን ይችላል፣ ህጻናት ሊሆን ይችላል፣ እናቶች እንደዚህ እንደዚህ የተለያዩ ወይም አርሶ አደሮች እንደ የተለያዩ ጉዳዮች ላይ የሚነካኩ ወይም የሚያገዙ ድርጅቶች ጋር ብር ይሰራለሁ። በተጨማሪ ደግሞ እንደ ፎቶ ጋዜጠኛም ለተለያዩ የዜና አውታሮች ፍሪላንስ አደርጋለሁ። ፐርሰናል ፕሮጀክቴ ደግሞ ያው እስካሁን ድረስ በፈንዲንግ ወይም ደግሞ በሌላ የገንዘብ ሶርስ ኖሮኝ ሳይሆን ከራሴ ከኪሴ እያወጣሁ እኔ ብቻ የምፈልጋቸውን ነገሮች የምሰራቸው ፕሮጀክቶች ናቸው። ለምሳሌ እንደ አውራምባ ያለው ራሴ ኢንተርስትድ ስለሆንኩኝ እዛ ሄጄ ነው ከቨር ያደረግኩት። ልክ እንደሱ ደግሞ የተለያዩ ፕሮጀክቶች አሉ። ተወልዳ ያደገችው በአዲስ አበባ ነው። ማህደር በፒያሳ፣ በመርካቶ፣ በእሪ በከንቱ፣ በአራት ኪሎ፣ በካዛንቺስ አዲስ አበባ የምታልፍባቸውን ለውጦች የሚያሳዩ ፎቶግራፎች አንስታለች። ማህበራዊው ኢኮኖሚያዊውና ፖለቲካዊው ለውጥ የማህደርን ትኩረት የሳበ በፎቶግራፊ የሚነገር ታሪክ ነው። ማስቲካ ማስቲካና ሲጋራ ነጋዴው፣ ዘበኛው፣ ፈጫዩ፣ የቀን ሰራተኛው፣ የጎዳና ተዳዳሪውና ሌሎችም በማህደር ካሜራ የሚነገር ታሪክ አላቸው። ለውጥ ለእኔ በጣም ኢምፖርታንት ነገር ነው። አሁን ኢትዮጵያ ውስጥ እየተካሄዱ ያሉት ነገሮች በፖለቲካም በላው በማህበራዊ ጉዳዮችም በኢኮኖሚካል ጉዳዮችም ፎቶ የራሱን ሚና መጫወት አለበት ብዬ አምናለሁ። እንደ ጥቅል ሀሳብ ሶስቱንም ኢሹዎች ብንነካካም፣ ግን ወደ ውስጥ ደግሞ እንደ ፕሮጀክት ደግሞ ስናየው አንድ ርዕሰ ጉዳይ ላይ ፎከስ ያደረገ ለምሳሌ ስለ ሴቶች ስናወራ ሴቶች ራሱ ትልቅ ሰፊ ሳብጀክት ሆኖ ግን ለምሳሌ ስለ እናቶች ሊሆናል ስለ ጾታዊ ጉዳዮች ይሆናል እንደዚህ እንደዚህ ነገሮችን በምንነካካበት ጊዜ ትልቁን ዘ ቢገር ፒክቸር ይሄ ሶሻሉንም ኢኮኖሚካሉንም የሆነ ነገር ኮንትሪቢዩት እያደረግን ነው ለዛ ብዬ አስባለሁ። ስለዚህ እንደዚህ ነገሮች ላይ ፎከስ ማድረግ እፈልጋለሁ። ያልተነኩ ሀሳቦች እንደገና ትን ትንሽም ቢሆን ዲቤት ሊያስነሱ የሚችሉ ሀሳቦች፣ ስለዚህ ከሰው ጋር ሞር ኮኔክትድ የሚያደርግ ለሰው ኢምፖርታንት የሆነ ለምሳሌ ኢንቫይሮንመንት ሊሆን ይችላል። እንደሱ እንደሱ አይነት ኢሹዎች ላይ ፎከስ ማድረግ እፈልጋለሁ ማለት ነው። ማህደር እንደምትለው ለስነ ጽሁፍ የነበራት ፍቅር ወደ ፎቶግራፍ መርቷታል። በወደደችው ስነ ጽሁፍና በመረጠችው የፎቶግራፍ ሙያ መካከል ሌላ ትምህርት ነበር፣ እስከ ማስተርስ የዘለቀ የምህንድስና ትምህርትና አራት አመታት የደረሰ ስራ ነበራት። ከተመረኩኝ በኋላ ሁለት አመት ማስተርስ ስኩል ገብቼ ነበር። ፖስት ግራጁዌት እያጠናው ነበረ። መንገድና ትራንስፖርት ኢንጂነሪንግ ይባላል። ከተመረኩ በኋላ ደግሞ ወደ አራት አመት አካባቢ ሰርቻለው ኮንስትራክሽን ውስጥ። ሙሉ በሙሉ ወደ ፎቶግራፍ አልገባሁም፣ ግን እዛም ውስጥ ሆኜ ደግሞ ፓርት ታይም እንደገና ክፍለ ሀገር ውስጥ የተለያዩ መንገዶች ኮንስትራክሽን ላይ በምሰራበት ወቅት ባገኘሁት ሰዓት ሁሉ ፎቶግራፉን በደንብ አስኬዳው ነበረ። ስለዚህ ፎቶግራፉ ብዙ ጊዜ እየወሰደ እና ብዙ ኢንተሬስቱ እና ፓሽኑ በደንብ ዴቨሎፕ እያደረገ ሲመጣ ምህንድስናውን ደግሞ ማቆም አስገደደኝ። በከፍተኛ ተቋም ደረጃ የፎቶግራፍ ትምህርት ቤት የለንም እኛ ሀገር። ስለዚህ አጫጭር ኮርሶች ናቸው። አጫጭር ኮርሶቹም ደግሞ በዋነኝነት ፎከስ አድርገው የሚሰሩት ሞር ቴክኒካል የሆነው ካሜራ አጀስትመንት ላይ ነው። ስለዚህ እንደሱ አይነት የአንድ ወር ኮርስ አንድ ቦታ ወስጃለሁ። እንደገና ደግሞ አጫጭር ትሬኒንጎች አሉ ከውጭ የሚመጡ አንዳንዴ እነሱ እነሱ ላይም እሳተፋለሁ። ከዛ በኋላ ደግሞ ያውቁጭ ብሎ ማንበብ ማለት ነው። ባለፉት ጥቂት ዓመታት ከዚህ ቀደም ራቅ ያለ ይመስል በነበረው ፎቶግራፍ የማንሳት ስራ ውስጥ ወጣቶች በስፋ ስርዓት ይሳተፉ ጀምረዋል። ማህደር ከአዲሱ ትውልድ የፎቶግራፍ ባለሙያዎች መካከል ትመደባለች። እነ ማህደር ፎቶግራፍን እንዴት እየተጠቀሙበት ነው? አንደኛው ሚና የሚሆነው ክሪቲካል ኢሾችን ጥልቀት ያላቸው እና በጣም አስፈላጊ ጉዳዮችን ወደ ላይ ማውጣት ወደ ሰርፌስ ማውጣት ነው እና ለክርክር እና ለእንትን ክፍት ማድረግ ነው። ሁለተኛው ነገር ደግሞ ቮይስ የሌላቸው ሰዎች ሊኖሩ ይችላሉ፣ ማይኖሪቲስ ይኖራሉ፣ በደንብ ያልተዳሰሱ ጉዳዮች ደግሞ ይኖራሉ ሰው ጨርሶ ማያውቃቸውና ትኩረት ያልሰጣቸው ማለት ነው እነሱን ጉዳዮችም ይህ እንግዲህ ፒዮርሊ ከዶክመንታሪ ፎቶግራፊና ከፎቶ ጆርናሊዝም አቅጣጫ ስናየው ማለት ነው። ስለዚህ እነዚህ እንደዚህ አይነት ጉዳዮችን ወደ ላይ አውጥቶ ለህዝብ ክፍት ማድረግ እንደገና ከመንግስት ጋርም ውይይት እንዲኖር ማለት ነው። ስለዚህ ሞሮርለስ በመንግስትና በህዝብ መካከል እንደ ብሪጅ፣ እንደገና ደግሞ ለሁለቱም ኦዲየንስ ኢንፎርሜሽን እንደማቀበያ እንደ መንገድ ነው ማየው። የኢንተርኔት አገልግሎት መስፋፋትና በተለያዩ የዓለም ክፍሎች መዳረስ ለፎቶግራፈሮች አዎንታዊ ድል ይዘው መጥተዋል። ፌስቡክ እና ኢንስታግራም በዚህ ረገድ በቀዳሚነት ይጠቀሳሉ። ሁለቱ የማህበራዊ መገናኛ ዘዴዎች ለማህደር እንዴት ያገለግላሉ? ፌስቡክ ፎቶግራፉን እንደ ፎቶግራፍ ወደ ሰው ከማድረሱ ይልቅ ውይይቱን ክፍት ማድረጉ በጣም ተጽዕኖ የፈጠረ ይመስለኛል። ምክንያቱም እኔም ፎቶግራፊ ሲጀምር መጀመሪያ የተዋወኳቸው ፎቶግራፈሮች ከፌስቡክ የመጡ ነበሩ። እኔ በግሌ እንደዛ ተጠቀምኩበት ለኔትወርኪንግና የተሻሉ እውቀቶችን እንደገና ደግሞ በኢንተርናሽናል ኢንዱስትሪ ውስጥ ደግሞ ያሉ ጥሩ ጥሩ ሰዎችን ብዙ ነገር ግን የምታደርግበት ፕላትፎርም ነው ፌስቡክ። ፎቶ ፖስት በማድረግ ግን ፌስቡክ ላይ አሁን በተለይ እኛ ጋር ባለው ኤክስፒሪየንስ እኛ ሀገር ብቻ ሳይሆን አይ ቲንክ አለም አቀፉም ላይ ባለው ኤክስፒሪየንስ ፎቶ ያለ ኮንቴክስት ነው ያው ፎቶ ወደ ግራም ወደ ቀኝም ለመውሰድ በጣም ቀላል ነው ኮንቴክስቱ እስከሌለ ድረስ ማለት ነው። እና ሁሌም ደግሞ ፎቶ እውነታ ነው ወይም ኤቪደንስ ነው ማለት አንችልም። ምክንያቱም ዞሮ ዞሮ ፎቶግራፈሩስ የፈለጋትን ፍሬም ብቻ መርጦ አንስቶ ስለሚለቅ ማለት ነው። ስለዚህ አንዳንድ የፎቶግራፈሩ ምርጫ ነው ወይም ደግሞ ፎቶውን ወስዶ ለራሱ ፍላጎት እንደሚጠቀምበት ሰው ምርጫ ነው። ስለዚህ ፌስቡክ ትንሽ ትሪኪ ስለሆነ እዛ ላይ ፎቶ ፖስት ማድረግ ኦልሞስት እንግዲህ አቁም ያለው ብል ይቀልኛል። ኢንስታግራም ግን ትንሽ ይለያል መሰለኝ። ኢንስታግራም ኮንሰምሽኑ በዋነኝነት ፎቶግራፍ ነው። ስለዚህ ሰዎች ፎቶ ነው የሚያነቡት ኢንስታግራም ውስጥ ሲገቡ፣ ከፎቶ ጋር ተያይዞ ያሉትንም ደግሞ ቴክስቶች እና ፎቶግራፈሩ እንደ ፎቶግራፈር እኔ ፕሮቫይድ ማድረግ መፈልገውን ኮንቴክስትም ሰዎች ለመረዳት ይቀላቸዋል ብዬ አስባለሁ። ስለዚህ በአብዛኛው ስራ ወደ ኢንስታግራም ነው። ከኢንስታግራም በፊት ለብዙ ፎቶግራፈሮች እኔን ጨምሮ ከኦዲየንስ ጋር ለመገናኘት ፐብሊኬሽን ያስፈልግሃል። እኛ ሀገር ደግሞ ኢትዮጵያ ውስጥ ፐብሊኬሽን እንግዲህ የፎቶ ፐብሊኬሽን የለም። ያሉንም ጋዜጦች ደግሞ ፎቶግራፍ በደንብ አንደርስታንድ አድርገው ጥቅሙን የሚጠቀሙበት አይደሉም። ስለዚህ ለፎቶግራፈር ያለው እድል በጣም ትንሽ ነው። ስለዚህ ከኛ ሀገር ደግሞ ውጭ ሄደህ ፐብሊኬሽን ፈልገህ ያው ስራህን ኦዲየንስህን ለማግኘት ለፎቶግራፈር ከእኛ ሀገር ውጭ ያለ ሌላ ፕላትፎርም ትፈልጋለህ። ኢንስታግራም ያንን ስራ ትንሽ አቅሎታል። አሁን ለመሆኑ ፎቶግራ ጥሩ ነው የሚባለው መቼ ነው? የታቀደለትን ዓላማ አሳክቷል የሚባለውስ እንዴት ነው? ማህደር በተመልካቾች ዘንድ ውይይት ሊፈጥር የሚችል ስራ ስኬታማ ነው የሚል እምነት አላት። ሲንግል ፎቶግራፍ በጣም ማተር የሚያደረግባቸው እና ቫሊዩ ያላቸው ጊዜዎች አሉ። በተለይ ከዜና ጋር ተያይዙ ያሉ ነገሮች እና ኦዲንስ ላይ ደግሞ በጣም ከባድ ግፊት ለማሳደር ወይም ደግሞ ኦዲየንስ ስንል ያው ፐብሊክም ሊሆን ይችላል፣ ገቨርንመንትም ሊሆን ይችላል። ግፊት ለማሳደር የሚያገዙ ፎቶግራፎች አሉ። ጥሩ ፎቶግራፍ ስለሆነ ወይም ቆንጆ ውበት ስላለው ብቻ ፎቶግራፍ ጥሩ ነው ወይም ስኬታማ ነው ማለት ይከብዳል። ሰንሴት ላነሳ እችላለሁ። ቆንጆ ነው ሰንሴት፣ ሁሉም ሰው ይወዳል። ግን ያ ማለት ስኬታማ ፎቶግራፍ ነው ማለት አይደለም። በጣም ብዙ ሚሊየን ሰዎች በአንድ ሰዓት ሰንሴት ሊያነሱ ይችላሉ። ሎቨርዘወል ግን ከዛ ውጪ ኮንቴንት ዋይዝ ጥሩ ኮንቴንት ካለው የሚያየውን ሰው እንዲያስብ ካደረገው ስኬታማ ነው ብዬ አስባለሁ በኢንዱስትሪ ስታንዳርዱ ደግሞ ፐብሊሽ ከተደረገ ደግሞ ስኬታማ ነው ብዬ አስባለሁ ምክንያቱም ፐብሊሽ መደረጉ የሆነ ቦታ ኦዲየንሱን ይጨምራል ስለዚህ ያው ፎቶግራፍ አንስቼ ብቻዬን ለራሴ ካስቀመጥኩት ብዙም ትርጉም አይኖረው ያ ፎቶግራፍ የሚነካቸው ህይወቶች በጨመሩ ቁጥር ስኬታማ ይሆኗል በኢትዮጵያም ሆነ በበርካታ የአፍሪካ ሀገራት ለረጅም ዘመናት ፎቶግራፍ በፎቶ ቤቶች ብቻ ተገድቦ ቆይቷል በአገሪቱ የተለያዩ ክፍሎች እየተዘዋወሩ ፎቶ ሲያነሱ የሚታዩትም የውጭ አገራት ዜጎች ነበሩ። ይህ ጉዳይ ከኢትዮጵያ ድህነትና በየአስር ዓመቱ እየዞረ ከሚደቁሳት ድርቅ ጋር ተቆራኝቶ ለዜጎች ጥሩ ትዝታ አልነበረውም። ማህደር ዛሬም ሙያው ቅንጡነቱ ባይለቀውም ዘመን አመጣሾቹ ተንቀሳቃሽ ስልኮች የተገጠመላቸው ካሜራ አረዳዱን እንደቀየረው ትናገራለች። የመናገር ነጻነት፣ የመጻፍ ነጻነት ምናምን ብለ ደግሞ ፎቶ የማንሳት ነጻነት ይኖረዋል ማለት ነው። ስለዚህ ሪላቲቭሊ ከመጻፍ ደግሞ ፎቶ ማንሳት የበለጠ ተጋላጭ ያደርግሃል ወይም የበለጠ ፊት ለፊት እንድትጋፈጥ ነገሮችን ያደርግሃል እና ነጻነቱና አክሰሱ ደግሞ ከሌለ እሱ ያስቸግራል ማለት ነው። ከዛ ደግሞ በተጨማሪ ሌላ ብዙ ሌየር አለው አይ ቲንክ። እና ሶስተኛው ሌየር ደግሞ የፎቶግራፍም ሂስትሪ ኢትዮጵያ ውስጥ ለምሳሌ ምንድን ነው? ፎቶግራፍ ማን ነው ሲያነሳን የነበረው እና እንዴት ነው ያነሳን? ኢትዮጵያ ውስጥ ጭንቅላታችን፣ ስለ ፎቶግራፍ ያለን ስለ መነሳት ያለን አስተሳሰብ ምንድን ነው? ብዙ ጊዜ እርዳታ ልትፈልጉብን ነው ወይ እንደዚህ ነው ወይ? ምክንያቱም ሰው ያለን ልምድና የኢትዮጵያን ገጽታ በጣም በብዙ መልኩ ያበላሹ ናቸው፣ በፎቶግራፍ ማለት ነው። ስለዚህ እነሱ እነሱ ሁሉ ነገሮች ተዳምሮ እንግዲህ አሁን ላይ ያለን የፎቶ ግንዛቤ አናሳ እንዲሆን አድርጎት ሊሆን ይችላል። ስለዚህ በጋዜጣም ብታየው በሌሎችም እንትኖች ለፎቶግራፍ የሚሰጠው ቦታ ገና አላደግም። ተቃውሞ በሚነጣት መፈናቀል ባስጨነቃት ሀገር ፎቶግራፍ የማንሳት ነጻነት የድረስ ነው። ማህደር ፈርጠም ብላ ቀላል አይደለም ስትል ትናገራለች። ለማህደር አይነት ባለሙያዎች ፈተናው ፎቶ የማንሳት ጉዳይ ብቻ አይደለም። የተነሳውን ፎቶ ሰዎች ከአውዱ ውጭ በፈለጉት መንገድ መጠቀማቸው ሌላ ጣጣ ነው። ፎቶ ከማንሳቱን በላይ የሚከብደው እኔ ብዬ የማስበው በተለይ አሁን ባለው አየር የፖለቲካ ሁኔታ ፎቶውን ካነሳው በኋላ ፎቶ የት ይሄዳል፣ ማን እንዴት ይጠቀምበታል፣ ወይም ደግሞ ማን እንዴት ይተረጉመዋል የሚለው ነገር ይመስለኛል። እሱን ቬሪፋይ ማድረግ ና እሱን ተከትሎ የነ ፎቶን ተከትሎ ማንጋ እንደሚደርስ ና ማን እንደሚጠቀመው ቼዝ ማድረግ አስቸጋሪ ነው። ይሄ የግጭት ነገሮችን ወይም ደግሞ ተመሳሳይ ነገሮችን ፎቶግራፍ ማንሳት የሚከብደው ለዛ ይመስለኛል። ከዛ ውጭ ግን ማንሳት አለብን። እነሱ ነገሮች ግዴታ ነው። አለበለዚያ መጽሐፍ አለብን ወይ ብሎ እንደመጠየቅ ነው። ስለ እነዚህ ጉዳዮች መጽሐፍ እንዳለብን ሁሉ ፎቶግራፍን ማንሳት አለብን። አንድ ላይ የሚሄዱ ነገሮች ስለሆኑ ማለት ነው። አለበለዚያ የእነሱ ድምፅ ወይም ደግሞ የተቸገሩ ወይም ደግሞ ድምጻቸው እንዲሰማ የሚፈልጉ ሰዎች ቤት በኩል ዋናውን ማለት ሰፊውን ኦዲየንስ እንዴት አድርገው ይደርሱታል ወይች ያደርጉታል? ስለዚህ እሱ ግዴታ ነው። አሁን ካለው ፖለቲካ ሁኔታ አንጻር ፎቶ ይፈቀዳል አይፈቀድም፣ እሱ አስቸጋሪ ነው። ያው ወይ በህግ ተቀምጦ ምናምን ካልሆነ በስተቀር አሁን ባለው ሁኔታ ያው በግለሰቦች መልካም ፈቃድ ላይ በአብዛኛው ይወሰናል። ፎቶግራፊ ማንሳት ያለ ማንሳት እንትን ከህጉ ወይም ከሌላው ሁኔታ አንጻር ማለት ነው። ግለሰቦችን ደግሞ ፎቶግራፍ ስታነሳ ፍቃድ ያው ግዴታ ነው። ግን ስፔሻሊ አሁን በዚህ በግጭትና በተለያዩ ጉዳዮች ዙሪያ ደግሞ ስትሰራ በጣም ሴንሲቲቭ ቶፒክ ስለሆነ የግለሰቡን ፈቃድ ማግኘት ግዴታ ነው። ምክንያቱም ፎቶ አንስተኸው ወይ ዞር ብለህ መሄድ አትችልም። ግዴታ ስሙን መጠየቅ አለብ፣ ስቶሪውን መጠየቅ አለብ። እነዚህ ነገሮች ሰውየ መልካም ፈቃድ ሆኖ ሊያጋራህ ይገባል። ስለዚህ ያንን ደሞ ማጋራት የማይፈልግ ሰው ፎቶግራፏን አንስተኸው አንተ ደስ ያለህን ነገር መጻፍ አይቻልም። ማህደር ፎቶ የማንሳት ሙያን በትምህርት ቤት ባትማርም አጫጭር ስልጠናዎችን ተከታትላለች። ለነገሩ ኢትዮጵያም የሙዚቃ የቲያትርና የጋዜጠኝነት ትምህርት ቤቶች ቢኖሯትም ፎቶግራፍን ችላ ያለች ይመስላል። የፎቶግራፍ ባለሙያዎች በግላቸው የማሰልጠኛ ማዕከላት ከፍተው ፍላጎቱ ላላቸው ክህሎቱን ለማስታጠቅ ይታትራሉ። ማህደርም በዚህ ረገድ አጫጭር ስልጠናዎችን የሚያቀርብ ማዕከል ጀምራለች። ሲፒኢ ይባላል። የጀመርኩት የዛሬ ሁለት አመት አካባቢ ነው። ከተወሰኑ ፎቶግራፈሮች ጋር እንደዚህ ስንነጋገር በምን አይነት ነገር መጀመር ጥሩ ነው፣ በፎቶግራፊ ዙሪያ ማለት ነው። ጋለሪ መጀመር ይቻላል ወይም ፎቶ ቤት መክፈት ይቻላል። እንደዚህ እንደዚህ አይነት ሀሳቦች ግን ለሁላችንም በጣም ኢምፖርታንት ሆኖ ያገኘ ነው እና እንደ ልብ ደግሞ ኢትዮጵያ ውስጥ አክሰስ የማታረገው ነገር ትሬኒንግ ነው፣ ስልጠና የፎቶግራፍ ስልጠና ማለት ነው እና የፎቶግራፍ ስልጠናም ደግሞ ሆኖ ጥልቀት ያለው ክሪቲካል የሆነ ስልጠና። ስለዚህ በአጋጣሚ የሆነ ፈንዲንግ አግኝቼ ነበረ። ስለዚህ ያንን ፈንዲንግ ተጠቅመን እንደዚህ አይነት ፕላትፎርም ክሪኤት አደረግም ማለት ነው። እኔ አሰልጣኝ አይደለውም። በዋነኝነት ኮኦርዲኔት ነው የማደርገው ስልጠናዎቹን ማለት ነው። ኢትዮጵያ ውስጥ ብዙ ፎቶግራፈሮች የሉም። ስለዚህ ማነው የሚያሰለጥነው? እሱም ሌላ አስቸጋሪ እንትን ነው። ስለዚህ ከውጭ ሀገር ሰዎች ሲመጡ ወይም በኢትዮጵያ ሰልፉ ወይም ኢትዮጵያ ውስጥ የሚቆዩ ሰዎች ካሉ እነሱን፣ እንደገና ኢትዮጵያ ውስጥ ደግሞ የተወሰኑ ፎቶግራፈሮች አሉ፣ ፍላጎቱ ያላቸው በደንብ እንትን መስጠት የሚፈልጉ እንደሚካኤል ጸጋዬ አይነት። ስለዚህ እነሱ እነሱን እየተጠቀምን የተለያዩ ወርክሾፖች ዲዛይን አደርጋለው። ከነሱ ጋር እንነጋገራለን፣ እናደርጋለን። ኤግዚቢሽኖችም እንደዛው ወይም ኢንስታሌሽኖች ሊሆን ይችላል። እንደሱ እንደሱ አይነት ነገሮች ከህዝብ ጋር ድልድይ ፈጥሮ ኮሚኒኬት እንድናረግ አላው የሚያደርጉ ነገሮች ማለት ነው። አድማጮች፣ የዛሬው መሰናዱ ይሄን ሊመስል ነበር። እሸት የበቀለናይን ጥና